አዲስ አበባ አዲስ አበባ ወይ አራዳ፣ ወይ አገርም እንደ ሰው ይናፍቃል ወይ አራዳ። ክቡራትና ክቡራን፣ በመጀመሪያ በዛሬው ምሽት በታላቁ ደራሲ የስነ ጽሁፍ ሰውና የታሪክ ተመራማሪ በነበሩት የብላታ መርስዔ ኀዘን ወልደ ቂርቆስ የተደረሰውን የሃያኛው ክፍለ ዘመን መባቻ፣ የዘመን ታሪክ ትዝታዬ ካየሁትና ከሰማሁት 1896 እስከ 1922 የተሰኘው መጽሐፍ ምረቃ ዝግጅት ላይ ጥሪያችንን አክብራችሁ በመገኘታችሁ ከፍ ያለ ምስጋና አቀርባለሁ። ብላታ መርስዔ ኀዘን ወልደ ቂርቆስ በአገባደን ነው። በሀያኛው መቶ ክፍለ ዘመን ሀገራችን ካፈራቻቸው ታላላቅ ምሁራን ግንባር ቀደም ሆነው ለሀገራቸውና ለሙያቸው በተለይም ለአማርኛ ቋንቋና ስነ ጽሁፍ እድገትና የታሪክ ምርምር ከፍተኛ አስተዋጽኦ ያደረጉ ናቸው። ይህ ዛሬ ያኛው ክፍል ዘመን መባቻ በሚል ለእይታ የበቃው መጽሐፍ በዚህ ርዕስ ተጠናቅረው ከመቅረቡ በፊት ረቂቁ የዘመን ታሪክ ትዝታዬ የዳግማዊ ምኒልክ ዘመነ መንግስት፣ ካየሁትና ከሰማሁት፣ የዘመን ታሪክ ትዝታዬ ባቤቱ እያሱ ዘመነ መንግስት፣ ካየሁትና ከሰማሁት፣ እነዚህ ተጻፍት ዝግጅት ለማሻመት በዚህ ደረጃ ደረጃና በሶስት ጥራዞች የቀረቡ ዝግጅቶች ልጃቸው አቶ አማሃ መርሲ ተጨማሪ ደረጃዎችን በማሰባሰብና ለስራው ያልታከተና ያለሰለሰ ትኩረት በመስጠት እንዲሁም ከአዲስ አበባ ዩኒቨርሲቲ ፕሬስ ጋር በቅርብ በመቀናጀትና የፕሬሱ ባለሙያዎችም ትጋት ተከለበት ዛሬ ይሄኛው ክፍለ ዘመን መባቻ የዘመን ታሪክ ትዝታዬ ከየሁትና ከሰማሁት 1896 እስከ 1922 በሚል ርዕስ በአንድ ጥራት ታትሞ ለምረቃ በዓል በቅቷል። ይህን ዝግጅት ስናዘጋጅ ዋቢ የሆኑን የድምፅ ግብአቶችና ዶክመንቶች እንድናገኝ ቅን ትብብር ላደረጉን ለብላታ መርስ የያዘ ልጅ ለአቶ አመሃ መርስ የያዘና ድምጻቸውን ለተዋስናቸው ሁሉ ፕሮግራሙን ስፖንሰር በሚያደርገው በኒያላ ኢንሹራንስ ኩባንያ በእናንተ በአድማጮቻችንና በእኛ በአዘጋጆቹ ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። የዛሬው ትዝታችንን ከብላቴን መርስዔ ኀዘን የዘመን ትዝታዊ መጽሐፍ ጥቂት ገጾች በማየት እንጀምራለን ዳግማዊ ሚኒሊክ በ1888 ዓ ም አድዋ ላይ ኢጣልያኖችን ድል አድርገው የኢትዮጵያን ነጻነት ለዓለም ካስታወቁ በኋላ ከታላላቅ መንግሥታት ጋር ግንኙነትን እያስፋፉና የውጭ አገር ነጋዴዎችን በፍቅር እየሳቡ አዲሱ የሥልጣኔ ሥራ በአገራቸው እንዲገባ ስላደረጉ በዘመናቸው ብዙ አዳዲስ ነገር ታየ ለምሳሌ በ1892 ዓ ም የስልክ ሽቦ በያገሩ እንዲዘረጋ ስላደረጉ በስልክ መነጋገር ተጀመረ። ይኸውም እንግዳ ነገር ስለሆነ በሕዝቡ ዘንድ እንደ ታምራት ተቈጥሮ ነበር። አሁን ደግሞ ከፈረንጅ አገር ያስመጡት የሰርኪስ ባቡር በ1896 ዓ ም የአዲስ አበባ ከተማ ደርሶ ስለታየ የዘመኑ ድንቅ ሆኖ ከረመ። ባቡሩ እስከ 10ሺ ኪሎ ግራም የሚመዝን ክብደት እንደነበረው ያስመጪው ልጅ አቤዲስ ቴሬዚያን ነግሮኛል። ይህ ባቡር በእሳት ኃይልና በውሃ እንፋሎት እየተነዳ የሚሄድ ነው። በተለምዶ አነጋገር ባቡር የሚባለው ሞተር ያለው ነገር ሁሉ ነው። ዛሬም ቢሆን አንዳንድ በእድሜ የገፉ ሰዎች መኪናና ወፍጮን ባቡር ይላሉ። እሱም በሙሴ ሰርኪስ አማካይነት ከፈረንጃ አገር አስገዝተው ያስመጡት ነው። ሙሴ ሰርኪስ ባቡሩን እስከ ጅቡቲ ድረስ በመርከብ አስመጣና ከዚያ በኋላ በምድር ባቡር አስጭኖ የምድር ባቡር ሐዲድ እስከደረሰበት እስከ ኢሳ ወረዳ አደረሰው። ከዚያም ባቡሩን አገጣጥሞ በበረሃው የነጋዴ መንገድ ከሀረርጌ ግዛት በታዘዘለት ሕዝብ እያስገፋ ተጉዞ ከአዋሽ ወንዝ አደረሰው። ከዚያም በኋላ የምንጃር ባላገር ታዞለት መንገዱን በመደለልና ባቡሩን በመግፋት እየረዳው በሸንኮራ ላይ ተጉዞ አዲስ አበባ አደረሰው። ሕዝቡም የባቡሩን ስም ባስመጪው ነጋዴ በሙሴ ሰርኪስ ስም ሰይሞ፣ የሰርኪስ ባቡር እያለ ይጠራው ጀመር። በዚህ ጊዜ አዝማሪ እንዲህ ብሎ ግጥም ገጠመ። ባቡሩ ሰገረ፣ ስልኩም ተናገረ፣ ሚኒሊክ መልአክ ነው፣ ልቤ ጠረጠረ። ባቡሩ ወደ አዲስ አበባ በተቃረበ ጊዜ ዳግማዊ ሚኒሊክ ከከተማቸው ውጪ በመንገድ ላይ ሆነው ተቀበሉት። አዲስ አበባ ከደረሰ በኋላም አንድ ቀን የባቡሩን ትርኢት ለሰራዊት ለማሳየት ባቡን ሰፈር አጠገብ በመንገድ ዳር ትልቅ ድንኳን ተተክሎ በዓል ተደረገ። ዳግማዊ ሚኒሊክ ከመኳንንቶቻቸው ጋር አመጥተው በድንኳን ውስጥ ከፍ ያለ ስፍራ ላይ በወንበር ተቀመጡና ሙሴ ሰርኪስ ባቡሩን ወደ ፊትም ወደ ኋላም እያስነዳና የፉጨት ድምፁን እያሰማ ሁኔታውን አሳየ። ዳግማዊ ሚኒሊክም በባቡሩ ጋሪ ላይ ተቀምጠው ጥቂት ተጓዙ። ዳግማዊ ሚኒሊክ ባቡር ለማስመጣት ባሰቡበት ጊዜ ባቡሩን በአገልግሎት ላይ ለመዋል እንዲቻል መንገድ ማሰራት አስፈላጊ መሆኑን አስቀድመው ተረድተውት ነበርና ከአንድ ዓመት በፊት ከአዲስ አበባ እስከ አዲስ ዓለም ከተማ ድረስ ያለውን መንገድ በመሐንዲሶች አስቀየሱት። መሐንዲሶቹ በደሞዝ የቀጠሯቸው ሙሴ ካስተኛና ቴኔንቲ ባንዲ የተባሉ ኢጣሊያኖች ናቸው። የቅየሳው ሥራ ካለቀ በኋላ ዳግማዊ ሚኒሊክ በ1896 ዓ ም መንገዱን በገመድ እያስለኩ በሸዋ ለሚገኝ ለየአገረ ገዢው አከፋፈሉት። አገረገዢውም በግዛቱ ያሉት ገባሮችና ጭፍሮች መሬት ወርተራ ገብተው እየቆፈሩና ድንጋይ እየቀጠቀጡ እንዲሠሩ አደረገ። ከዚህም የተነሣ የሸዋ ገባር ያንን ዘመን የድንጋይ ቅጥቀጣ ጊዜ አለው። እስከ ብዙ ዓመት ድረስ የዘመን ምልክት አድርጎት በድንጋይ ቅጥቀጣ ጊዜ እንዲሆነ ወይም እገሌ ተወለደ እገሌ ሞተ እያለ ይናገር ነበር። በመሐንዲሶች ተቀይሶና ተደልድሎ በድንጋይ ንጣፍ የተሠራው መንገድ ሁሉ በዘመኑ አነጋገር የባቡር መንገድ ተባለ። ይህ ስም እስከ ዛሬ ጸንቶ ይገኛል። መንገዱ ተሠርቶ ካለቀ በኋላ የሰርኪስ ባቡር በ1896 ዓ ም መጣ። እርሱም በሁለት ቀን ጉዞ ወደ አዲስ ዓለም እየሄደ ለቤተ መንግሥት የሚያስፈልገውን ማዕዘንና ሳንቃ ሌላም ዕቃ ሁሉ ወደ አዲስ አበባ ያመላልስ ጀመር። በአዲስ አበባም የቀበናን ጥርብ ድንጋይ ለሕንፃ ወደ ተፈለገበት ስፍራ በማድረስ ብዙ ዘመን አገለገለ። ለምሳሌ የአራዳ ጊዮርጊስ ቤተ ክርስቲያን ሕንፃ ለፍጻሜው የበቃው በሰርኪስ ባቡር አገልግሎት ተግዞ እንደሆነ አስታውሳለሁ። ከዳግማዊ ምኒልክ ቤተ መንግሥት ተነስቶ ወደ አራዳ ገበያ እስከ ጊዮርጊስ ቤተ ክርስቲያን ድረስ የሚወስደው የባቡር መንገድ ከአንድ ዓመት በፊት ተሠርቶ ነበር። በዚህም ዓመት መንገዱ በሚያልፍበት በቀመሌ ወንዝ ላይ ራስ መኮንን በኖራ ግንብ አንድ ድልድይ አስጀምረው በለጣቂው ዓመት በ697 ዓ ም አስጨረሱት። ይኸውም አሁን የራስ መኮንን ድልድይ ተብሎ የሚጠራው ነው። ለከተማው የመጀመሪያ ጊዜ ድልድይ ስለሆነ እንደ በርቅ ይታይ ነበረ። የአድዋ ድልድይ የመጀመሪያው ሆኖ ይህ የመጀመሪያው የባቡር መንገድ ድልድይ ነው። የባቡር መንገድ ሥራ በአዲስ አበባ ላይ የተጀመረው በ1894 ዓ ም ነው። በእንጦጦ ዳገት ላይ ግን የባቡር መንገድ የተሠራው በ1897 ዓ ም ነው። መንገዱ ከአዲስ አበባ ተነስቶ በእንጦጦ ዳገት ላይ እየተጥመዘመዘ እስከ ማርያም ቤተ ክርስቲያን ድረስ በመሐንዲሱ በሙሴ ካስተኛ ተቀየሰና ዳገቱ እየተቆፈረ ተደለደለ። ከዚያም በኋላ ድንጋይ የተነጠፈበትና ኮረት እየተሞላበት ለባቡር ማስኬጃ እንደሚስማማ ሆኖ ተዘጋጀ። ሰራተኞቹ ገንዘብ የሚከፈላቸው የቀን ሰራተኞች ሲሆኑ ወርተረኛ የሚባለውን ወታደር በጉልበቱ አገለገለ። የእንጦጦ ማርያም ቤተ ክርስቲያን ለመጀመሪያ ጊዜ የተሠራው በ1878 ዓ ምት ነው። እርሱም ዳግማዊ ምኒልክ በጥቅምት 25 ቀን 1882 ዓ ም የንጉሠ ነገሥትን ዘውድ ደፍተው የነገሱበት ነው። ዳግማዊ ምኒልክና እቴጌ ጣይቱ ሕንፃውን ከፊተኛው አስበልጦ ለማሰራት ስለፈለጉ ባለፈው ዓመት በ1896 ዓ ም የድሮውን ሕንፃ አስፈርሰው አዲስ ሕንፃ አስጀምረው ነበርና ሥራው በዚህ በ1897 ዓ ም ተፈጸመ። አብዛኛዎቹ ሠራተኞች፣ ገንቢዎችና ናጢዎች ኢትዮጵያውያን ሲሆኑ ሕንዶችና ግሪኮችም በመጠኑ አሉበት። የሥራው ተጠባባቂዎች ቀኛዝማች መኮንን ተወንድ በላይና ደጃዝማች አባተ በኋያለው ናቸው። የፊተኛው ሕንፃ በጭቃ ግንብ የተሠራ ሲሆን አሁን ግን በኖራ ተገንብቶ ተሠራ። ዳግማዊ ምኒልክ ከቤተ ክርስቲያኑ ሥራ ላይ የተገኙ ሥራውን ሲመለከቱና ሠራተኞቹን ሲያበረታቱ ይታዩ ነበረ። ሰራዊቱ ድንጋይ በሚያገዝበት ጊዜ እርሳቸው አንዲት ድንጋይ በማኅረብ ተሸፍና ትቀርብላቸውና በበቅሎ ላይ እንደ ተቀመጡ ድንጋይቱን በኮርቻ ቀዳማዊ ላይ ይዘው ይሄዳሉ። እንዲሁም ደግሞ ለሕንፃው ሥራ ተፈላጊ የሆነውን የጥድ ዛፍ ለመምረጥ በእግራቸው እየሄዱና እርሳቸው ራሳቸው እያዩ ያስቆርጡ ነበር። አንድ ቀንም እንዲህ ሆነ። ጥር ለማስቆረጥ አሽከሮቻቸውን አስከትለው በእግራቸው ሲሄዱ ሕፃናት ተሰብስበው ዜማ ከሚማሩበት ከአንድ ተማሪ ቤት ደረሱ። ሕፃናቱ ትምህርታቸውን አቋርጠው እንዳይነሱ ስለታዘዙ ትምህርታቸውን ቀጠሉ። ጃንሆይም ወደ ሕፃናቱ ቀርበው የእያንዳንዱን መጽሐፍ እየተመለከቱ ዜማውን ያዳምጡ ጀመር። አስተያየታቸው ሁሉ በርኅራኄና በፈገግታ ነበር። ተማሪዎቹም ጃኖዌን ከግር እስከ ራስ ድረስ በቅርብ ለማየት ስለቻሉ እጅግ ደስ አላቸው። የዚህ ታሪክ ጸሐፊም ከተማሪዎቹ አንዱ ነበርና በጃኖዌ ላይ ከዚህ ቀጥሎ ያለውን ተመለከተ። ጫማቸው ጥቁር ነው። እጀ ጠባባቸው አብደልካኒ ቀሚስ ነው። ባለ ጥበብ ኩታ ለብሰዋል። በኩታው ላይ ባለ ወርቅ ጥብጣብ ጥቁር ካባ ደርበዋል። በእጃቸው ሰንደቅ መቋሚያ ከመሐረብ ጋር ይዘዋል። የእንጦጦ ማርያም ቤተ ክርስቲያን የቀድሞ የድሞ ግንብ ቀጸላ አልነበረውም። ቀጸላ እንደ ተዛነብ ያለ የድሞ ድምድማት ነው። በቀጸላም ፈንታ በእንጨትና በሳር ክዳን የተሠራ ተንበረክ ነበረው። ተንበረክ በረንዳ እንደ ማለት ነው። አሁን ግን ተንበረኩ ተወገደና ለቀጸላነት የሚስማማ ጠፍጣፋ ድንጋይ ከያገሩ ተፈልጎ መጥቶ ተሠራለት። ቀድሞ የደወል ቤት ስላልነበረ ደወሉ በዛፍ ላይ ተሰቅሎ ይደወል ነበር። በዚህ ዘመን ግን በኖራ ግንብ ሾጣጣ ሆኖ የተሠራና ባጡ እንቁላል ግንብ የሆነ ባለደርብ ደርብ የደወል ቤት ተሠራ። ደወሉም ከቀድሞ የሚበልጥና ከበድ ያለ ነገር ሆኖ ከፈረንጅ አገር ተገሥቶ የመጣ ነው። በሰርኪስ ባቡር ተጭኖ ከአዲስ አበባ መጣና በደወል ቤቱ ውስጥ ተሰቀለ። ደወሉን ያመጣው የሰርኪስ ባቡር ወደ አዲስ አበባ ሲመለስ በቁልቁለት ስፍራ በአንድ መታጠፊያ መንገድ ላይ የፊት እግሩ ስቶ መንገድ ለቀቀና ከአንድ ትልቅ ጥድ ጋር ተጋይቶ ቆመ። ባቡር ነጂውም ወደ ኋላ ለመመለስ ቢፈትን የማይቻለው ሆነ። ስለዚህም ጃኖ የአጼ ምኒልክ ሰራዊታቸውን አስከትለው ወረዱና በሰራዊት ጉልበት ጭምር ባቡሩ ወደ ኋላ ተጎትቶ ከመንገዱ ገባ። ከዚያም በኋላ ወደ አዲስ አበባ በደና ተመለሰ። ወደ በኋላ ላይ ይህ ባቡር ተሰናክሎ ቆሞ ነበር። የቆመበት ቦታም ሰባራ ባቡር ተብሎ እስካሁን ድረስ በዚያ ስም ይታወቃል። የዘመኑ አዝማሪም ብነግርሽ ብነግርሽ አታጠናቅሪ፣ እንደ ሰርኪስ ባቡር ተገተለሽ ቅሪ ብሎ ገጥመዋል ይላል ልጃቸው አቶ አማምር ሲያዘን በቅርቡ የሀያኛው ክፍለ ዘመን መባቻ በሚል ርዕስ ያሳተሙላቸው የዘመን ታሪክ ትዝታዬ ካየሁትና ከሰማሁት መጽሐፍ ከላታ መብስ ሀዘን ልጁ እኔ ከመተዋወቃችን በፊት ስማቸው ሰማ ነበር። ከጣሊያን በፊት ፈመቆነን ተማር ቤት አስተማሪ ነበሩ። ወደዚያን ጊዜ ሰዋስው መጽሐፍም ጽፈው ስለነበር በጣም ስማቸው ሲነሳ ሰማለው። ቀደም ሲል ደግሞ እኔ ሰፈር አቦ ቤተክርስቲያን፣ አብነገር መንፈስ ቅዱስ ቀበና ትክለኛ ነበሩ። እዚያ ደብተራ ነበሩ ማለት ነው። እና በዚያ ምክንያት ቦታም ምንም ነበራቸው እዚያው እኛ ሰፈር እና በዚህ ምክንያት እንዲሁ ብለታም ሲያዘ የሚባሉ እኒህ ናቸው ሲባል ሲያልፉ ሲያገድሙ አያለው ግን በእውነት የተዋወቅ ነው ከጣሊያን ከስደት ተመልሰን መተን ኢትዮጵያ ነፃነት እንደገና ተመልሶ በሰላሳ ስድስት ሰላሳ ሰባት ዓመተ ምህረት ጽህፈት ሚኒስቴር ውስጥ የታሪክ ማዘጋጃ ክፍል ተብሎ የዚያ ክፍል ኃላፊ ነበሩ እና እንዲያው ከልጅነት ጀምሮ የታሪክ ነገር ትንሽ መከታተል ወድ ስለነበር በየጊዜው ቢሯቸው እየሄድኩ አንዳንድ ዶክመንት በማየት ከሳቸውም አንዳንድ ነገር በመረዳት በዚህ ተዋወቅ ሰላሳ ሰባት ሰላሳ ስምንት ዓመተ ምህረት ማለት ነው በእኛ በኢትዮጵያ አቆጣጠር። ከዚያ እንግሊዝ ሀገር ሄድኩ። እንግሊዝ ሀገር ከተመለስኩ በኋላ ደግሞ በሰዋ ተገናኘን አዲስ አበባ ዩኒቨርሲቲ ኮሌጅ ሲቋቋም አራት ኪሎ ያለው ካምፐስ ነው ያኔ ያኔ እሳቸው የቦርዱ ሊቀመንበር እንዲሆኑ፣ እኔም ደግሞ የቦርዱ አባል እንዲሆን ተመርጠን ከአስራ ዘጠኝ መቶ አርባ ሶስት አመተ ምህረት እስከ ሀምሳ ሶስት ዓመተ ምህረት የቦርድ አባል ሁነን አስር አመት አድበን ሰብተናል። በፊት ማለት ከከአባ አምስት ዓመተ ምህረት እስከ አባ አምስት አባ ስድስት እንደዚህ ነው የተጀመረው ያኔ እና ከዚያን ጊዜ ጀምሮ እስከ አባ ሰባት ላይ ይመስለኛል አባ ሰባት ላይ ነው። እሳቸው ግን ያኔም እዚሁ ህግጋቶች በሚዘጋጁበት ጊዜ በጣም ተሳታፊ ነበሩ እና አብረን ሰብተን ነበር። አሁን ደግሞ ፉድ ሚኒስትሩ ስሆን ምክራቸውንም በመጠየቅ ምን በማለትም ብዙ እንተባ ሳይሆን እሳቸው ምን ላይ ነው እንግዲህ ያገለገሉ የሚባለው በዚህ አንደኛ ህገ መንግስት የተሻሻለው ህገ መንግስት፣ ሁለተኛው ህገ መንግስት በሚወጣበት ጊዜ አበው ተካፍለዋል፣ ተሳትፈዋል። በተለይ ደግሞ እነዚህ ህግጋት ፍታብሔር ወንጀለኛ መቅጫ የንግድ ህግ የባር ህግ የሚባሉ ሲወጡ ሲዘጋጁ ማለት ነው። እዚያ እዚያ ላይ ክፍ ያለ ተሳትፎ ነበራቸው። አይሽ በጥንቱ ልማድ ጽህፈት ሚኒስቴር የንጉሱን ዜና መዋዕል ዜና መዋዕል ማለት እንደ ዳያሪ፣ ይህን አደረገ ይህን ፈጸመ እንዲህ ያለ ዘመቻ ሄደ እንዲህ ያለ ውጤት አስገኘ የሚለውን ነገር ይመዘግባል። የዜና ዜና ማዘጋጃ ክፍል ተብሎ ብላታ መርሴ እዚያ ተመድበው ነበር። እሳቸው ጋር ደግሞ አበው አቶ ብርሃኑ ድንቄ፣ ሌሎች ሌሎች። መጀመሪያ ነገር ብላተ በጣም ትሁት ሰው ናቸው። በእውነቱ የሚያውቁትን ደግሞ ያጋባሉ። ለመግለጽ የማይፈልጉ ሞልተዋል። አሁን እያወቁም እውቀታቸውን አያካፍሉም እሳቸው ግን አስተማሪ የነበሩ ስለሆኑ ጠባያቸውም ደግሞ በጣም ተግባቢና ትሁት በመሆናቸው አይነቁም፣ ማንንም ያው የሚያውቁትን ነገር እንደልብ ስለሚናገሩ አንዳንድ ነገር መክሰም ይቻላል። ከዚህ ሌላ በመግባባት እና በወዳጅነት አብረን በመስዋዕታችን ይሄ ከፍ ያለ የሚያስደስት አለኝ። ብዙዎች በእኔ ጊዜ ከብላታ የማይለዩ የነበሩ ግማሾቹ ተማሮቻቸው የነበሩ ተፈል መጎድ የነበሩ ጊዜ፣ ጅጅጋ የነበሩ ጊዜ አብሯቸው የነበሩ ናቸው እና በጣም ያከብሯቸዋል። በጣም ይወዷቸዋል። ጥሩ ግንኙነት ነበሯቸው። አቦም በነበሩ ጊዜ ብዙ ጓደኞች እንደነበሯቸው እገጠኛ ነኝ። ነበሩ አሁን እናቱ ሽታይ ንጉሴ የሚባሉ እናቱ መላኩ በጎ ሰው እነዚህ ሁሉ የአቦ ትክክለኞች ነበሩ እና እሳቸውም ዚ አቦ ትክክለኛ በነበሩ ጊዜ ብቻ ብላታ በእውነት በጣም በጣም የሰው የሚስቡ ናቸው እና ብዙ ወዳጆች ነበሯቸው። ዋናው ነገር የሀገራቸውን ትምህርት ጠንቅቀው የተማሩ የበሰሉ በዚያ ደግሞ ሳይቆሙ የውጭውንም ሀገር እንትን ተግተው እንግዲህ እኛውንም በመጠኑ ተምበው ሲስቴሙንም አውቀው ከውጭ ያገኙትንም የውጭውን ትምህርት ወደ አገራቸው በምን አኳኋን ለማሻሻል እንደሚቻል በመጠር ግራመሩን አሁን ለምሳሌ እስዋሱን መልክ መልክ ሰብተው በዚያ አኳኋን እንዲሰባ ማድረጋች ከዚህ በቀረ በልዩ ልዩ ስራ በተለይ መንፈሳዊ መጽሐፍት ከታላላቅ ሊቃውንት ጋር አብሮ በመገልበጥ በምን በማለት በመስራት ብዙ ነገር ቀስመዋል። ከነ መንመህ ደስታ አለታገ መድህን የሚባሉ በጣም የታወቁ ሊቃውንት ናቸው። እነዚህ አ ደስታን ያው ኋላ ፓትሪያርኮ ነው አሁነባ ከነሱ ከነሱ ጋራ የመስራት እድል የገጠማቸው ከዘመናዊ ደግሞ ሰዎች ጋራ አብሮ በመስራት ብዙ ነገር የተማሩና ያወቁ በመሆናቸው ሁለቱም በማስተባበር ብዙ ጠቀሜታ ያለው ሰው ሰው ናቸው ማለት ነርታዊ ሲያዘን እንዲህ እንዳሁኑ ወጣቶች ወይም እሳቸው ተማሪዎች የነበሩት ቀደም ያሉትን ያገኙትን ድል ስለ ውጭ ትምህርት ማለት ነው፣ አላገኙም። ይሄ እድል አልገጠማቸውም። እነዚህ የውጭ ትምህርት ሰልጥነ የመጡት ያላገኙትን እድል ደግሞ አግኝተዋል። በአገራቸው ትምህርት ጥልቅ የሆነ እውቀት ነበራቸው። በቆየው ግን በመጣጣር ደግሞ ዘመናዊውን ራሳቸው ተስማው ከዚያ ጋር በማዋሃድ አስተያየት በመስጠት እና እንትን በማለት አገናኝ ሆነዋል። የፊተኛውን ከዘመናዊው ጋር፣ መንፈሳዊውን ከዓለማዊው ጋር፣ የጥንቱን የአገራችንን ባህልና ትምህርት ከዘመናዊው ጋር የሚያገናኙ አዛውንት ነበሩ። በዚህ ወገድ በእውነቱ አገልግሎታቸው ከፍ ያለ ነው። ብራታ መውሴ ድብትብናውን ከትምህርት ጋር አዋህደው የመጽሐፍ ችሎታን ጭምር ደህና አድርገው ሰልቅ ነው ሀሳባቸውን በጽሁፍ በማስፈር ለትውልድ እንዲተላለፍ በማድረጋቸው Értem magadnak, tudtam, mi azt nem szeretnénk csinálni, mert mi azt a buszért Na, a አወይ አዲስ አበባ ሀ ወይ አራዳ ወይ አገርም እንደ ስሑ ይናፍቃል። ወይ አገር